ከኢኮኖሚው ዓለም ጤና ይስጥልን አድማጮቻችን። በዛሬው የኢኮኖሚው ዓለም ዝግጅታችን ዓለም አቀፉ የገንዘብ ተቋም በምህፃሩ አይኤምኤፍ የኢትዮጵያን የኢኮኖሚ ትንበያ ያቀረበበትን ዘገባ በሚመለከት ባለሙያ ጋብዘን አብረን እንቆያለን። ትከታተሉን ዘንድ ግብዣችን ነው። ኢትዮጵያ በአፍሪካ ጥሩ የኢኮኖሚ መሻሻል እያሳዩ ነው ከሚባሉ ሀገሮች ውስጥ ስሟ በዓለም አቀፉ የገንዘብ ተቋም በምህጻሩ አይ ኤም ኤፍ ሰሞኑን ባወጣው ዘገባ ተጠቅሷል። ተቋሙ የአፍሪካን የኢኮኖሚ ጉዳዮች በተመለከተበት ዘገባው የመሰረተ ልማት ዘርጋታን፣ በሀገሪቱ እየተሰሩ ያሉ ትልልቅ ፕሮጀክቶችንና የውጭ የቀጥታ መዋለ ንዋይ ፍሰትን እንደመመዘኛ ወስዶ ትንበያውን ያወጣ ሲሆን ባለፉት ሁለት አስርተ ዓመታት ተገኘ የተባለውን ባለ ሁለት አሃዝ የኢኮኖሚ እድገትና የሀገር ውስጥ ጠቅላላ ምርት እድገትን መነሻ በማድረግም በመጪው ዓመት የምስራቅ አፍሪካን ትልቅ የኢኮኖሚ ባለቤትነት ከኬንያ እንደምትረከብ ተቋሙ በዘገባው አስቀምጧል። በአሜሪካን ሀገር የሚገኘው ሲስካንሰን ዩኒቨርሲቲ የኢኮኖሚክስ መምህርና በኢትዮጵያ ኢኮኖሚ ላይ ምርምር ያካሄዱት ፕሮፌሰር ዳንኤል ተፈራ ግን በዚህ አይስማሙም። እሳቸው እንደሚሉት ዘገባው የአበዳሪ ተቋማት የተለመደ ሙገሳ ነው። የኢኮኖሚ ሲለካ የኢኮኖሚ እድገት ሲለካ ምን ምን ምን ዘርፎች ነው የሚታዩት የሚለውን ማየት ያስፈልጋል። አራት ዘርፎች አሉ። አንደኛው የግለሰብ ፍጆት ሁለተኛው የመንግስት ፍጆት መንግስት የሚያወጣ ወጪ ሶስተኛው ደግሞ የግል ኢንቨስትመንት ወጪዎች አራተኛው ደግሞ የውጭ ንግድ ውጤት ወይም ደግሞ ወደ ውጭ ዕቃ የመላክ የእነሱ አራቱ ተዳምረው ነው እና እዚህ ላይ መመልከት ያለብን የኢትዮጵያ እድገት ከየት ነው ከእነዚህ ከአራቱ አቅጣጫዎች የመነጨው የሚለውን ነው በዋናነት የመንግስት ወጪ ነው። የመንግስት ወጪ ምን ላይ አተኩራል? አንደኛ መሰረተ ልማት ነው። በብዛት መሰረተ ልማት ላይ የሚሄድ ነው እና እነዚህን መሰረተ ልማት ወጪዎች መንግስት ከየት ነው የሚያመጣው ገንዘቡን ማለት ነው። አገር ውስጥ የቀረጥ ገንዘብ ሳይኖር በብዛት የሚያመጣው ከብድር ነው፣ ከውጭ ብድር እነ አይኤምኤፍ እነ ዓለም ባንክ አበዳሪ ክፍሎች ናቸው ማለት ነው። ስለዚህ ተጠቃሚዎችም ናቸው። በዚህ በሚናገሩትም በሚሰጡትም ገንዘብ ሀገሪቱ በምትከተለው ግብርና መር የኢንዱስትሪ ፖሊሲ መሰረት በአበባ ምርት፣ በጨርቃጨርቅና የቆዳ ውጤቶች፣ በአትክልትና ፍራፍሬ እንዲሁም በሌሎች ዘርፎች የሀገር ውስጥና የውጭ ባለ ሀብቶች ተሰማርተው ይገኛሉ። እነዚህ ባለሀብቶች ነጻና ርካሽ የመሬትና የአገልግሎት እንዲሁም የገንዘብ ብድር ከመንግስት በማግኘት ባለፉት ሁለት አስርት አመታት እስከ ሁለት ቢሊዮን ዶላር የሚደርስ መዋለንዋይ እንዳፈሰሱ መንግስት ሲገልጽ ቆይቷል። እንደ ዓለም አቀፉ የገንዘብ ተቋም ትንበያም ከሀገሪቱ የውስጥ ምርት እድገት አንጻር የቀጥታ የውጭ መዋለንዋይ ፍሰት ሰላሳ ዘጠኝ ነጥብ ሁለት በመቶ ድርሻ ይኖረዋል በሚል ትንበያውን ያስቀመጠ ሲሆን ለኢኮኖሚ እድገት ያለውን ፋይዳ ከፍተኛ መሆኑ በዘገባው ተጠቅሷል። ፕሮፌሰር ዳንኤል ይቀጥላሉ። ልማት ውጤት ወይም እድገት የምርት እድገት ሲለካ ብዙ ጊዜ ሊያሳስት የሚችለው ለምንድን ነው? የገበያውን ዋጋ ነው የሚመረኮዘው። ያን የገበያ ዋጋ ተመርኩዞ ስለሚለካ በጣም አጋኖ ነው የሚያቀርበው። የገበያ ዋጋ ከፍ ካለ የምርቱም ዋጋ ከፍ ብሎ ነው የሚታየው። ያን ዋጋ መቀነስም ያስፈልጋል። ይሄ ነው ዋናው ችግር። የኢትዮጵያ በጣም አርገን መጠንቀቅ መመልከት ያለበት በሀገር ውስጥ ገበያ ላይ ያልተመሰረተ እድገት ሀገሪቷን አይጠቅምም። ምክንያቱም ብዙ ሰው አሳትፍም ማለት ነው። ኢትዮጵያ እድገቷ መመስረት ያለበት በእርሻ ነው። እርሻን ደግሞ ለማስፋፋት የመሬትን ጉዳይ በጣም አተኩሮ መመልከት ያስፈልጋል። እነዚህን ሳንመለከት ኢትዮጵያ በምስራቅ አፍሪካ አንደኛ ልትሆን ነው የሚሉት አሁን ቅድም እንደነገርኩሽ ተጠቃሚ የውጭ አበዳሪዎች የሚያወሩት ነው። እና የዓለም ባንክ የሚሰጠው ትንታኔ ወይም የአይኤምኤፍ ትንታኔ የተባበሩት መንግስታት ራስ ጠቀም ነው፣ ራሳቸውን የሚጠቅሙበት ነው። መጥፎ አይደለም እሱ፣ ነገር ግን መተንተን አለበት እንደ በአንጻሩ ማለት ነው። አንዳንድ የኢኮኖሚ ተንታኞች እንደሚሉት የሀገሪቱ የኢኮኖሚ እድገትም ሆነ ከመዋለ ንዋይ ፍሰት የሚገኘው ጥቅም የሚወሰነው መንግስት የሕዝቡን ጥያቄ በተገቢው መንገድ በመመለስ በሀገሪቱ በሚያሰፍነው ነው ዘላቂ ሰላምና የተረጋጋ ገበያ ሲፈጠር ብቻ ነው። ያ ካልሆነ ግን የሚታሰበው ኢኮኖሚ እድገትም ሆነ የተቋሙ ትንበያ ዋጋ የለውም ነው የሚሉት ባለሙያዎቹ። ለዚህም እንደ ማሳያ እየተወሰደ ያለው ካለፈው ዳር ወር ጀምሮ በሀገሪቱ የተለያዩ ክፍሎች እየተካሄደ ያለው የተቃውሞ እንቅስቃሴ አሁን አሁን የሀገር ውስጥና የውጭ ኩባንያዎችን የተቃውሞ ኢላማ እየሆኑ መምጣታቸው ነው። የፖለቲካ ችግር በአግባቡ ካልተፈታ የኢኮኖሚ ችግር እንደሚያስከትል የኢኮኖሚ ባለሙያው ፕሮፌሰር ዳንኤል ተፈራ ይናገራሉ። ነጻነት እንዲኖረው ያስፈልጋል፣ እንዲናገር ብሶቱን ብሶቱን በሰላማዊ መንገድ መግለጽ ካልቻለ ብሶቱን በአመት ነው የሚገልጸው፣ በንዴት ነው የሚገልጸው። ልማትና ፖለቲካ የተነጣጠሉ አይደሉም። ፖለቲካ ነው ልማትን የሚመራው። ኢትዮጵያ ውስጥ የሚካሄደው ፖለቲካ የሚመራው ልማት ለኢትዮጵያ ሕዝብ ልማት ለኢትዮጵያ ሕዝብ እድገት የሚጠቅም አይደለም። ምክንያቱም ዋነኛ ጉዳዩን የመሬትን ጉዳይ አልተመረኮዘም። ያንን እስካልመለሱ ድረስ የመሬትን ጥያቄ እስካልመለሱ ድረስ ሕዝቡ ቁጣውን መግለጹ አይቀርም በየጊዜው እነዚህ አሁን ኢንዱስትሪ የተባሉትን የሚሄደው ማቃጠል ምን ማለቱን አይተው፣ መሬቱ የራሱ አይደለም። መሬቱም ግማሹ ተቀማ እኮ ነው፣ ተቀምቶ ነው እዛ ላይ ነው የሚሰሩት ይሄንን ኢንዱስትሪ። የመሬት ችግር ኢትዮጵያ ውስጥ ከፍተኛ ከፍተኛ ችግር ነው፣ አልተመለሰም ይሄ ጥያቄ። ሰማንያ አምስት በመቶ ህዝቡ ከመሬት ነው የሚጠቀመው፣ ፓራሽ ነው፣ ከብት አርቢ ነው። እንዴት ነው ህዝቡ ባለርስት ባለመሬት የሚሆነው የሚለው ጥያቄ የፖለቲካ ጥያቄ ነው፣ የኢኮኖሚ ብቻ አይደለም። ስለዚህ ነው ማይን ፖለቲካ ነው ኢኮኖሚ የሚመራው። ኢኮኖሚ ብቻውን አይሮጥም። በተቃውሞ እንቅስቃሴው የሆላንድ የአበባ እርሻ፣ የቱርክ የጨርቃጨርቅ ፋብሪካ፣ የናይጄሪያ ሲሚንቶ ፋብሪካ ኢስማላያ ባርሻና ሌሎችም የንብረት ውድመት ደርሶባቸዋል። በጉዳቱ ከፍተኛ መጠን ያለው ኪሳራ እንደደረሰባቸው የተለያዩ ዘገባዎች ያመለክታሉ። ይህንን ተከትሎም መንግሥት የአስቸኳይ ጊዜ አዋጅ አውጥቷል። ለመሆኑ በሀገሪቱ ኢኮኖሚ የሚኖረው ተጽዕኖ ምንድን ነው? ፕሮፌሰር ዳንኤል ተፈራ ያብራራሉ። እንደሰማነው ከቅዳሜ ጀምሮ የአስቸኳይ ጊዜ አዋጅ ታውጀዋል። የአስቸኳይ ጊዜ አዋጅ ባለበት ሁኔታ ኢኮኖሚ ሊሰራ አይችልም። የውጭ ባለሀብቶችን ሊመጡ አይችሉም። ሁለተኛ አገሪቷ በምትሸጠው እቃ ላይ ከፍ ያለ ችግር ይፈጥራል። ምርት አይኖርም። በአገሪቷ ውስጥ መንቀሳቀስ ሊኖር አይችልም። አምራቹ ክፍል ገበሬ ነው። ቡና የሚያመርተው ገበሬ ነው። እህል የሚያመርተው ገበሬ ነው። መንቀሳቀስ አይቻልም። በገጠሩ ውስጥ አሁን በሪፖርት እንደምንሰማው መንግስትም እንደተናገረው ይሄ የኢትዮጵያን የውጭ ምርት በጣም አድርጎ ሊቀንስ ይችላል። ሁለተኛ የውጭ ኢንቨስትመንት እንዳይመጣ ሊያደርግ ይችላል። ያው ያለው እነሱ ሁሉ አሁን ይፈራሉ ማለት ነው። ስለዚህ ኢኮኖሚው ላይ የሚመጣው ተጽዕኖ ከፍ ያለ ነው። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ። መልካም ጊዜ